አባ ሙሴ ዘርአይ ባህር አቋርጠው ወደ አውሮፓ ለመግባት የሚሞክሩ ስደተኞችን ሲታደጉና ለተገን ጥያቄዎች ድጋፍ ሲያደርጉ ከአስር ዓመታት በላይ አስቆጥረዋል። ጀርመን ፍራንክፈርት የሚገኘው ፕሮ አዚል የተባለው ግብረሰናይ ድርጅት ኤርትራዊው አባ ሙሴ ላደረጉት አስተዋጽኦ ባለፈው ቅዳሜ እውቅና በሰጠበት ስነ ስርዓት ላይ ለድምፅ አልባዎች ድምፄን ጎላ አድርጌ ማሰማት እሻ አለው ሲሉ ተናግረው ነበረ። አባ ሙሴ ስደተኞችን በተመለከተ አሁንም ቢሆን የተሻሻለ ነገር አይታይም ሲሉ ለዶቸ በለ በሰጡት ቃለ ምልልስ ተናግረዋል። እስካሁን የተሻሻለ ነገር አለ ለማለት አይቻልም። የአውሮፓ ዩኒዮን መፍትሄ እየፈለግን ነው፣ ከአፍሪካን ሀገሮች የሆነ ስምምነት ለማድረግ ጥረት እያደረግን ነው። የተሻለ ሁኔታ እንዲኖራቸው ብሎ ይናገራሉ። ግን እስካሁን ያየነው ውጤት የለም። ለምን በሀገራቸው ያለ ችግር እስካልተፈጣ ድረስ የፈለገ ስምምነት ቢደረግ ስምምነት የሚያደርጉት ያሉ ደግሞ ድንበራችሁ ዝጉልን በሚል ነው እንጂ የሰው መብት በሀገር ቤቱ ተጠብቆለት የተሻለ ኑሮ አግኝቶ እዛ የሚኖርበት መንገድ ስለፈጠሩ አይደለም። ትናንት ወደ አውሮፓ አቅጣጫ ሜዲትራኒያን ባህር ላይ ሲቀዝብ የነበረ ጀልባ ተገልብጦ አርባ ሁለት ሰዎች መሞታቸውን የግብጽ መንግስት አስታውቋል። አባ ሙሴ ይህ ጉዳይ በመረጃ ደረጃ ደረሰን እንጂ እስካሁን ዙሩን አልሰማንም እንዲያም ሆኖ በዚህ አመት ከአንድ ሺህ በላይ ሰዎች ሜዲትራኒያን ባህር ላይ ሞተዋል ብለዋል እስካሁን እነዚህ አደጋ ያገኛቸው ማንነታቸው ምናምን በደንብ ያወቅነው ነው ነገር የለም ሁኔታው እንዳጋጠመ ነው የሰማነው እንጂ ማናቸው ይሄ የሰማነው ነገር የለም ግን በዚህ አመት ብቻ ወደ አራት ሺህ ሰው ነው በሜዲትራኒያን ህይወቱ ያጣ የሞቱት ይሄ በየአመቱ ሁሌ እንደዚህ እንዳይደገም እንደዚህ እንዳያጋጥም ይባላል ግን እስካሁን መፍትሄ አልተደረገበትም። ህጋዊ መንገድ ቢከፈትላቸው ወደ ኤሮጳ መምጣት አይሞክሩም ነበር። በርካታ ኢትዮጵያውያንና ኤርትራውያን አሁንም ባህር አቋርጠው ወደ አውሮጳ እየተሰደዱ ነው። ከጥቂት ወራት በፊት ጀምሮ ግን የኤርትራውያን ስደተኛ ቁጥር ቀንሷል ያሉት አባ ሙሴ በመቀጠል የመጡ ነው። ከኢትዮጵያም ብዙ እየመጡ ነው። የኤርትራዎች ቁጥር አሁን ትንሽ ቀንሰዋል። ግን ይሄን ያህል ቅናሼው ትንሽ ነው እንጂ ይሄን ያህል የስደቱ ጊዜ የጨረሰ ነው ምናምን ለማለት የሚያስብል ቁጥር የቀነሰው አይደለም። የድንበሩ መቆጣጠር የድንበር መዝጋትም ይሄ ያመጣው ሁኔታ አለ። አሁን በኤርትራ ወደ ሱዳን ሲገቡ፣ ከሱዳን ወደ ሊቢያ ለመምጣት የሞከሩ ብዙ ነው የተያዙ ተይዞ እዛ በሱዳን እስር ቤት ብዙ ሰው አለ። በግብፅ እስር ቤት ብዙ ሰው አለ። በሊቢያም ብዙ ሰው አለ። ስለዚህ ወደ ኤሮፓ መምጣት ያልቻሉበት እነዚህ የተለያዩ ችግር ወይ ደግሞ ኦብስታክል ስላገኙ ነው፣ የሚከለክላቸው በየመንገዱ የሚዘጋባቸው ሁኔታዎች ስለተፈጠሩ በዚህ በካርቱም ፕሮሰስ ስምምነት በማልታ ያደረጉት ስምምነት ለዚህ ነው። አሁን ሱዳን ጃንጃዊል የሚባሉ ሽፍታዎች በነሱ አድርጎ ነው የሚቆጣጠረው ያለው ድንበሩ እነሱ ነው። አሁን ባለፈው በቅርብም ወደ ስምንት መቶ የሚሆኑ ሰዎች ወደ እስር ቤት የወሰዷቸው፣ ከዛ ደግሞ ሱዳን ወደ ሀገራቸው እየመለሳቸው አሉ። ግብፅም እንደዛ። ስለዚህ እነዚህ ሁኔታዎች ነው ቁጥሩን ወደ ኤሮፓ የሚመጡ የቀነሱ እንጂ እዛ አፍሪካ ብንሄድ ሞልተዋል። ኡጋንዳ ብትሄዱ፣ ኬንያ ብትሄዱ፣ ራሱ ኢትዮጵያ ውስጥም ሱዳን ብዙ ሰው ነው ያለው። በሺዎች የሚቆጠሩ ስደተኞችን ኤጀንሲያ ሀበሻ በተሰኘ የግብረሰናይ ድርጅታቸው በኩል የሚረዱት ካቶሊካዊው ቄስ አባ ሙሴ ዘርአ ኒውዮርክ ላይ ስደተኞችና ፈላሲያንን በተመለከተ ጉባኤ የተቀመጡት ያለመንግስታትና የመንግስታት ተጠሪዎች አንድ መፍትሄ ላይ ይደርሳሉ የሚል እምነት እንዳላቸው ገልጸዋል።